መዝሙር ስልሳ አምስት አቤቱ በጽዮን ላንተ ምስጋና ይገባል፣ ላንተም ጸሎት ይቀርባል። ሥጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል። የአመፃ ነገር በረታብን፣ ኀጢአታችንንስ አንተ ይቅር ትላለህ። አንተ የመረጥኸው በአደባባዮችም ለማድር የተቀበልኸው ምስጉን ነው። ከቤትህ በረከትን እጠግባለን። ቤተ መቅደስህ ቅዱስ ነው በጽድቅም ድንቅ ነው። በምድር ዳርቻ ሁሉና በሩቅ ባሕር ውስጥ ላሉ ተስፋቸው የሆንህ አምላካችንና መድኃኒታችን ሆይ ስማል። በጉልበትህ ተራሮችን አጸናሃቸው፣ በኃይልም ታጥቀሃል። የባሕሩን ጥልቀት የሞገዱንም ጩኸት ታናውጣለህ። ከታምራት የተነሣ አሕዛብ ይደነግጣሉ፣ በምድር ዳርቻም የሚኖሩ ይፈራሉ። የጠዋትንና የማታን መውጫ ደስ ታሰኛቸዋለህ። ምድርን ጐበኘሃት አጠጣሃትም፣ ብልጥግናዋንም እጅግ አበዛህ። የእግዚአብሔር ወንዝ ውኃን የተመላ ነው። ምግባቸውን አዘጋጀህ፣ እንዲሁ ታሰናዳለህና ትልምዋን ታረካለህ፣ ቦይዋን ታስተካክላለህ፣ በነጠብጣብ ታለሰልሳታለህ፣ ቡቃያዋንም ትባርካለህ። በቸርነትህ ዓመትን ታቀዳጃለህ፣ ምድረ በዳውም ስብን ይጠግባል። የምድረ በዳ ተራሮች ይረካሉ፣ ኮረብቶችም በደስታ ይታጥቃሉ። ማሰማሪያዎች መንጎችን ለበሱ፣ ሸለቆችም በእህል ተሸፈኑ፣ በደስታ ይጮኻሉ፣ ይዘምራሉ።